ሰሞኑን ትራምፕ ስለ እስልምና ሃይማኖት ተከታዮች የሚናገሩት ነገር ለዩናይትድ ስቴትስ ደህንነት አይበጅም አሉ ፕሬዚደንት ኦባማ። ፕሬዚደንት ኦባማ በኦርላንዶ የተፈጸመውን የጅምላ ግድያን በሚመለከት ከጸጥታ ጉዳይ አማካሪዎች ጋር ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ እገዳ እንዲደረግ ያቀረቡትን ሀሳብ አጥብቀው ነቅፈዋል። መላ ሙስሊሞችን በአንድ አይን በማየት ወጥመድ ውስጥ ገብተን ከመላ ሃይማኖቱ ጋር ጦርነት እንደገባን አድርገን የምናቀርብ ከሆነ የእነርሱን አሸባሪነት ተግባር እየፈጸምንላቸው ነው ማለት ነው። ፕሬዚደንት ኦባማ ይህን ያሉት ትራምፕ ባለፈው ሰኞ ለተናገሩት ምላሽ ነው። የኦባማ አስተዳደርና የሂለሪ ክሊንተን ፖሊሲዎች አሸባሪዎቹን ረድተዋል ሲሉ ትራምፕ ነቅፈው ነበር። ኦባማ፣ ታዲያ እንዲህ አይነቱ አነጋገር አደገኛ ነው ዩናይትድ ስቴትስ የለዘብተኛ ሙስሊሞችን ድጋፍ ለመሳብ የምታደርገውን ጥረት ይጎዳል ብለዋል። ለመሆኑ ሪፐብሊካውያን ባለሥልጣኖች ከዚህ ጋር ይስማማሉ። ምክንያቱም እኛ የምንፈልጋት አሜሪካ አይነት አይደለም። ደህንነታችን በበለጠ እንዲጠበቅ ሳይሆን ያነሰ የጸጥታ ደህንነት እንዲኖረን ነው የሚያደርገውና ፔንስልቬንያ ውስጥ የምርጫ ዘመቻ በማካሄድ ላይ የነበሩት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን በበኩላቸው ፕሬዚዳንቱ ከአሸባሪዎች ጋር ወግ ነዋል የሚለውን የትራምፕ አነጋገር አጥብቀው ነቅፈዋል። የፖለቲካ ክፍፍል በሚኖርበት ጊዜም እንኳን ቢሆን አንድ ለዩናይትድ ስቴትስ ፕሬዝደንትነት የሚወዳደር ሰው ሊለው ከሚገባ አልፎ የሄደ ነው አነጋገራቸው ትራምፕ ባለፈው ሰኞ ባደረጉት ንግግር ፕሬዚዳንት ከሆኑ የአሸባሪነት ታሪክ ካላቸው የዓለም ክፍሎች ወደ አሜሪካ እንዳይገቡ አግዳለሁ ብለዋል። ሂለሪ ክሊንተንንም ነቅፈዋል። የሂለሪ ክሊንተን ጎጂ የኢሚግሬሽን ዕቅድ አክራሪ ሙስሊሞች በብዛት ወደ ሀገሪቱ እንዲገቡ በማድረግ በህብረተሰባችን ላይ ብቻ ሳይሆን በመላ የኑሮ ዘያችን ላይ አደጋ ይጥላል። ሙስሊሞች ወደ ሀገሪቱ እንዳይገቡ ማገድን በሚመለከት ትራምፕ የዩናይትድ ስቴትስ የሕግ መምሪያ አፈ ጉባኤ ፖል ራያንን ካቀፉ ሪፑብሊካውያንም ተቃውሞ ገጥሟቸዋል። ሙስሊሞች አጋሮቻችን ናቸው። በሀገራችንና በዓለም ዙሪያ ያሉት አብዛኞቹ ሙስሊሞች ለዘብተኞች ናቸው። በፕሬዚዳንት ኦባማ እና በዶናልድ ትራምፕ መካከል የታየው የከባድ ቃላት ልውውጥ በሀገሪቱ የከረረ የፖለቲካ ልዩነት እንዳለና ለፕሬዝዳንትነት የሚካሄደው ዘመቻም መራራ እንደሚሆን ያሳያል ሲሉ ኖርም ኤርንስታይን የተባሉ ተንታኝ አስገንዝበዋል። ሁላችንም ክፉኛ የተከፋፈለ የፖለቲካ ስርዓት እንዳለን እናውቃለን። አሁን ግን ይባስ ብሎ ወደ ጠባብ አክራሪነት ተለውጧል። ሌላውን ወገን እንደ ተቃዋሚ ሳይሆን በጠላትነት የመታየት ሁኔታ ተፈጥሯል። ፕሬዚደንት ኦባማ በግልጽ ነቀፌታ ውስጥ መግባታቸው ራሱ ዶናልድ ትራምፕ በሚያካሄዱት የምረጡኝ ዘመቻ ሁለት ዲሞክራት ተቃዋሚዎች፣ ፕሬዚደንት ኦባማና ሂላሪ ክሊንተን ሳይገጥሟቸው አይቀሩም። የአሜሪካ ድምፁ ጅም መሎን ያጠናቀረውን ዘገባ ነበር አዳነች ሳዬ ያቀረበችልን።